የመድረክ ምክትል ፕሬዚዳንትና የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻው ከዚያው ከቡርጂ ለዶቸቬለ እንደገለጹት እሳቸው በሚወዳደሩበት በዚሁ ወረዳ የተለያዩ ግድፈቶች እየታየ ነው ብለዋል። ዋና ዋና ያሏቸውን አስመልክተው እንዲህ ይገልጻሉ። የመንግስት ሰራተኛን በመንግስት የስራ ሰዓት ለፖለቲካ ስራ መጠቀም ክልክል ሆኖ ሳለ ይህንን የገዢ ፓርቲ እየሰራ መሆኑን አይቻለሁ። ሁለተኛ ደግሞ የመንግስት ተሽከርካሪዎችን ታርጋቸውን በመቀየር የኢዲጆ ና የማይበራት ኮድ ሰላሳ አምስትና ኮድ አምስትን ቀይሮ እየተጠቀመ እንደሆነ ተመልክተናል። ይህ አንዱን ሌላው ነገር ነው። አንዳንዶቹ እንደውም ታርጋም ሳይኖራቸው ሁሉ የሚጠቀሙበት አለ። ታርጋዎችን ቁጥር አራትን ቀይሮ ማለት ነው። ከዚህ ሌላ ያየነው ነገር የድምፅ መስጫ ወረቀት የት ጋ ህዝቡ ድምፅ በሚሰጥበት ወቅት ምልክት እንደሚያደርግ የሁሉም የተወዳዳሪ ፓርቲዎች በየምርጫ ክልል ውስጥ ያሉ የተወዳዳሪ ፓርቲዎችን የማዘጋጀት ስልጣን ያለው መጨበር የድምፅ መስጫ ወረቀት ነው ብሎ ግን ገዢ ፓርቲ በጠቅላላ ሲያሳ እያየ ነው። የራሱ ምልክት ብቻ ያለበት የተወዳዳሪ ፓርቲዎች ምልክት የሌለበት የድምፅ ወረቀታችሁ ይሄ ነው ብለው በየቦታ ያስተዋውቃሉ። መድረክስ ብለው ሰዎች ሲጠይቁ መድረክን ኢህአዴግ ያስቀርቶታል። የለም እሱ ቀርቷል፣ ኢህአዴግ ብቻ ነው ያለው እና ህጋዊው ተወዳዳሪ ኢህአዴግ ብቻ ነው፣ እዚህ ላይ ምልክት አድርጉ እያሉ በየቤቱ እየዞሩ እየቀፈቱ። በእነዚህ ጉዳዮች ዙሪያ የወረዳው ምርጫ ቦርድ ጽህፈት ቤት ኃላፊ አቶ ግርማ ጫን ያለውን አነጋግረናቸዋል። ያው እነሱ አሁን እንዳሉት ቀጥታ ሳይሆን በአንድ ጊዜ ጠቅላላ መንግስት ሰራተኞች ለቅስቀሳ ወጥቶ ነበር። አጠቃላይ በዛ ደብዳቤ ጽፌ በሙሉ ተመልሰው አሁን ወደ ስራ ናቸው። ሌላው ደግሞ መኪና ለቅስቀሳ ይዞ ወጥቶ እያለ መንግስት ተሽከርካሪ ምርጫ ቅስቀሰ መደረግ የለበትም በምለው ከነሱ ጋር ተናበን ደብዳቤ ሁሉ ለነሱ ማስጠንቀቂያ ጽፌ ተሽከርካሪው ቀጥታ ስምሪት ላይ አልወጣም። አሁን የራሱ ዛሬ ሰላማዊ ሰልፍ አለ፣ በመንግስት ተሽከርካሪ ሳይሆን አጠቃላይ የወረዳው የነጋዴ ተሽከር ከራይቶ ነው። በአጠቃላይ አሁን ምንባሶች እንደገና ስዙዎች ሌላች በሙሉ ቅጥቅጦች ሁሉ ይዘው አሁን ሰላሙን ሰልፍ ላይ ያሉት እኛ ደግሞ ስንለጥፍ በየምርጫ ጣቢያዎቹ የራሳችን ቦርዱ የላከውን በሙሉ ኮፔ ትልቁን ፖስተሮች በሙሉ ለምርጫ ጣቢያዎች የቀበሌ አካባቢ በሙሉ ለቅፍን በዛ አግባብ ነገሩ ክተክሏል። እነሱ እርስ በራሳቸው የሚወዳጃጀሉበት ነው። እነሱ እርስ በራሳቸው ቅስቀሰ ወቅት የሚወዳጃጀሉበት ነገር ነው። ለእኛ የቀረበ ነገር የለም። አሁን እኛ ጋር ያለው ፖስተሩ የምርጫ ቦርዱ የሁለቱን የመድረክ እጅና ንብ የያዘ ነው። ይህን ደግሞ ምርጫ አስፈጻሚዎችም ገለጻ ያደረጉበት ንብና እጅ የያዘ ፖስተር ነው እንጂ አሁን እርስ በራሳቸው ከውስጥ ለውስጥ የቀሰቀሱ የሚሰሩት ስራ ነው። ምርጫው ፍትሐዊና በህዝብ ዘንድ ተአማኒነት ያለው ሆኖ እንዲጠናቀቅ ለወረዳው የምርጫ አስፈጻሚዎች ስለ ምርጫ አፈጻጸም ዛሬ ስልጠና መሰጠቱንም አቶ ግርማ አክለው ገልጸዋል። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።